ጣሊታ፣ ደጋፊ ያጡ ልጃገረዶች ገረዶች፣ አረጋውያንና ህጻናት ደጋፊ ማህበር ከተመሰረተ ዓመታትን አስቆጥረዋል። ወይዘሮ አትክልት ጂያንካ የማህበሩ መስራችና ስራ አስኪያጅ ናቸው። ደጋፊ የሌላቸውን ሴቶች ልጆች በተለይ ጾታዊ ጥቃት የደረሰባቸውን እና የሕክምና እርዳታ ማግኘት የማይችሉትን የሕክምና እርዳታ እንዲያገኙ ማድረግ በተለያየ ጉዳይ ፍትህ ያጡትን ደግሞ ፍትህ እንዲያገኙ ከመንግስት አካላት ጋር የሚገናኙበትን ነገር በማመቻቸት በተጨማሪ ደግሞ ኦርፋኔጅ ውስጥ ያደጉ ህፃናት አስራ ስምንት ዓመት ሲሞላቸው ማለት ሴቶች ልጆች አስራ ስምንት ዓመት ሲሞላቸው ካደጉበት ድርጅት ይወጣሉ። ሲወጡ ምንጊዜ ስለሌላቸው እነዚህ ለእነዚህ ልጆች የማደጊያ መንገድ የትምህርት ሁኔታ ጠቅላላ ወቂያቸውን ከበር የሚያደርግላቸውን ከወዳጆቼ መሀል በማፈላለግ በቁጥር አሁን እጄ ላይ ወደ አስር ሴት ልጆች አሉ። ኮሌጅ የሚማሩ፣ ሀይ ስኩል የሚማሩ። አንዷ እንደዚሁ ጾታዊ ጥቃት ደርሶባት አርግዛ እንትኑ እንዳይቋረጥ አድርገን መውለድ ችላ፣ አሁን የሁለት ዓመት ልጅ ሴት ልጅ አለችኝ። ማለት እሷ ልጅ ለተደፈሩ ሴት ልጆች የህክምናና የህግ ጠለላ እንደሚደረግና ብዙዎቹም ጤንነታቸው ተመልሶ በትምህርታቸውም ውጤታማ እንደሆኑ ወይዘሮ አትክልት ይገልጻሉ። ከሴት ልጅ መደፈር ጋር በተያያዘ የገጠማቸውን ዘግናኝ ታሪኮች አስታውሰው አካፍለውን ነበር። ዳማ ዞን ውስጥ አለታ ወንዶ የሚባል አካባቢ ላይ የዘጠኝ አመት ልጅ ከእንጨት ጋር አስረው ደፍረዋታል። እቺ ልጅ ፌስቱላ ዴቬሎፕ አድርጋ ነበር ፌስቱላ ተጠቂ ሆና ነበረ። ማህፀኗ ከጥቅም ውጭ ሆኖ ነበር። እግሯ ወልቆ ነበር፣ የእግሯ አጥንት ማለት ነው። ወገቧ ውስጥ ያለው አጥንቶች ተሰባብረው ለአራት አመት ቤቴ ውስጥ ሆና እንድታገግም በማድረግ ወዳጆችን በማስተባበር መቆም አትችልም ነበረ። በኪዩር ሆስፒታል ህክምና እርዳታ አድርገውላት ዘጠኝ ጊዜ ኦፕራሲዮን ተሰርቶላት በክራንች መቆም ትችላለች። ስሟ እቴነሽ ሙሉዬ ይባላል። አድጋለች። አስራ አምስተኛ አመቷ ነው። ቤተሰቦቿ በጣም አቅመ ደካሞች፣ አባቷም ሽማግሌ ከርሰው ልጃቸውን ማሳደግ የማይችሉ ናቸው። ትልቋ ሴት ልጆቿ ነች። የታወቀ ነው ሀገራችን ውስጥ ቤተሰባቸውን ሸክም የሚሸከሙ ሴቶች ልጆች ናቸው። ከሷ በታች ያሉትን እቴነሽ አራት ልጆች እየተሸከመች ውሃ እየቀዳች ቤት ውስጥ ምግብ እያበሰለች ነበር ቤተሰቦቿን የምትደግፈው። ግን በጣም የሚያሳዝን ነው። የደፈራት ሰው የሀያ ዘጠኝ አመት ኮረዳ ነበረ። ለሰው ከተናገርሽ ቤታችን እናቃጥላለን ብሏት ሰውነቷ አብጦ ስሙን እየጠራች እባክህ ተወኝ እያለች በእንቅልፍ ልቧ እየቃዘች ስትለፈልግ ይህም የሰሙ ቤተሰቦቹ የቃዘችው ምልክት ሆኗቸው ወደ ፍትህ የሄዱት ወደ ፖሊስ ጣቢያ የሄዱት ከዛ በቃ ኢትዮጵያ ተባብረን በስንት መከራ ግባይን በመጠየቅ በጣም ለብዙ ጊዜ ተንከራ ትቼ ፍትህ አገኘች። የደፈራ ሰው አሁንም በእስር ላይ ነው ያለው። እድሜ ልክ እስራት ነው የተበየነበት። እቴነሽ ግን አሁንም አካለ ስንኩል ነች። ሌላም እንዲህ ስሟን መጥቀስ የማልፈልገው አንዲት ልጅ አለች። እሷ ጭራሽ እንደውም የሀብታም ልጅ ነው የደፈራት። ጉዳይዋን ይዤ እስከ ትልቅ ቦታ እስከ የመጨረሻ እስከሚባለው ቦታ ድረስ እሄዳለሁ። ደብዳቤ ጽፈው አስፈራሩኝ። ልጆችን ማሳደግ ከፈለግሽ አሳድጊ ያለብለዘ ከህይወታችን ውጪ ብለው ነው የፎከሩብኝ። ያልሄድኩበት ቦታ የለም። ልጅቷም ስደተኛ ሆና እኔም በቃ ልጅቷን አልለቅም ብዬ እንደውም እንደገና አራት አመት እኔ ጋ ኖራ ሊጠልፉብኝ ሲሉ ሽሽቼ አዲስ አበባ አመጣዋት። አለም ከተማ እግዚአብሔር ይመስገን። አሁን እቺ የምልሽ ልጅ አስረኛ ክፍል ተፈትናት የግል ኮሌጅ መማር እንድትችል ሆና አሁን በዚህ አመት ሴክሬታሪያል ሳይ ተመራቂ ነች። እስካሁን ፍትህ አላገኘችም። እስካሁን የሚያቃጥለኝ የሚያንገበግበኝ የዚህ ልጅ ጉዳይ ተዳፍኖ ህግ ቦታ እስከ ክልል እስከ ዞን ሄጃለሁ። ምን ያላደረግኩት ነገር የለም። እውነቴን ነው የምናገረው። እግዚአብሔር ይፋረድ የዚችን ልጅ ጉዳይ ብዬ አልቅሼ ተውኩት እና ምንም ፍትህ አላገኘችም። በየርጋለም አካባቢ በሆስፒታልና በተለያዩ ቦታዎች የሚጣሉት ህጻናት ቁጥር ለምን ከፍ አለ ስንል ጠይቀናቸው ነበር። በሲዳማ ባህል ከጋብቻ ውጭ የወለደች ልጅ ማንም አያገባትም። باعني اطفال البعض ياريتو ስለዚህ ምን ያደርጋሉ የወልዱና ተደብቀው ከአገር ወጥተው ይርጋለም ሆስፒታል ሜዳ ላይ ይጥላሉ ወይም ሆስፒታል ጥለው ይጠፋሉ ይሄንን ህግ አንስቶ ይሰጠኛል ለዚሁ የተዳረጉ ልጆች የጣሏቸውን ጎዳና የጣሏቸውን ሜዳ ላይ የጣሏቸው እዚህ ጎሬ ውስጥ የተጣሉ ህጻናትን ነው እያሳደሱ ያለው ጣሊታ የእርዳታ ማህበር በዋናነት የሴት ልጅ ጥቃት ላይ ከመስራቱን ባሻገር በይርጋለም ከተማ በተለያዩ ምክንያቶች ጎዳና ላይ እየወደቁና በገንዘብ እጥረት ምክንያት ትምህርታቸውን መከታተል ያልቻሉትን ህጻናት በማሰባሰብ መደበኛ ትምህርታቸውን እንዲቀጥሉ እየረዳ እንደሚገኝም ወይዘሮ አትክልት ጂያንካ በመጨረሻ ገልጸውልናል። በወንዶችም ልጆች አሉ። ወደ ሰላሳ የሚሆኑ ልጆችን በግል ትምህርት ቤት እያስተማርናቸው በጣም ለውጥ አምጥተው አሁን ከጎዳና ላይ አይታዩም። እግዚአብሔር በብዙ እየረዳ ነው እና የተወለድ ኩባት ሀገር ነች ይርጋለም። ብዙ ምሁራንን ያፈራች ምድር ነች ይርጋለም። ስለዚህ ልጆቹን ደግሞ ዛሬ እርስ በርስ በመያያዝ እናወጣለን የሚልቀስ ስላለን እና በጣም ውጤታማ ሆነናል። ምንድን ነው ትልቁ ነገር የሀገራችን ህዝብ ሊረዳ የሚገባው ለብዙ ነገር መሰረት ሴት ነች። ሀገራችን የምትጠራው በሴት ነው። ሴት ልጅ እናት ነች። ሴት ልጅ እህት ነች። ሴት ልጅ ሚስት ነች። ሴት ልጅ ብዙ ነገሮችን መሆን የምትችል እየሆነች ያለች ነው። አንዲት ሴት ልጅ ከተማረች የብዙ ሰዎች ሕይወት ትለውጣለች። ነገር ግን ሴቶችን ምድራችን ልትጠቀምባቸው ይገባል። ለሴቶች ልጆች ቦታ አነ ነው የምለው። በጣም አመሰግናለሁ። በጣም ነው ማመሰግናለሁ።